ከኢኮኖሚው ዓለም ኢትዮጵያ በጎርጎሮሳዊው 2015 ዓ ም የዓለም የንግድ ድርጅት እንደምትቀላቀል የሀገሪቱ ንግድ ሚኒስቴር አስታውቆ ነበር። በኢትዮጵያ የንግድ ሚኒስቴር የበይነ ንግድ ግንኙነት ቢሮ ኃላፊ አቶ ልሳነ ወርቅ ዘርፉ በጎርጎሮሳቢው ሐምሌ 2013 ዓ ም በአገሪቱ የእድገትና ለውጥ እቅድ መሠረት በ2015 ዓ ም ሶስተኛ የበጀት ዓመት ከዓለም የንግድ ድርጅት ጋር የሚደረገው ድርድር እንደሚጠናቀቅ ለጋዜጠኞች ተናግረው ነበር። በወቅቱ የባለሥልጣኑን አስተያየት ፌዝ ያሉት አልጠፉም። ኢትዮጵያ ውስብስብ አሰራሮች ከሚከተለው ድርጅት ጋር የምታደርገው ድርድር ባለስልጣኑ ባሉት ቀነ ገደብ አልተጠናቀቀም። እንዲያውም ከነበረበት ፈቅ አላለም። የድርድሩን ሂደት በቅርበት ከሚከታተሉ መካከል ቢኬፒ የተሰኘው የእድገት ጥናት አማካሪ ተቋም መስራቾች መካከል የሆኑት ዶክተር ደርክ ቢነን ናቸው። ጀርመናዊው ቢነን ባለፈው ጥቅምት ኢትዮጵያ ለዓለም ንግድ ድርጅት ያስገባችው የአባልነት ማመልከቻ ከመስቀለኛ መንገድ ላይ ተገትሯል የሚል ጽሑፍ አስነብበው ነበር። አስራ አራት ዓመታት ነው ለማናቸውም አባል ሀገራት የዓለም ንግድ ድርጅት የአባልነት ሂደት ከአስር እስከ ሀያ አምስት ዓመታት ይወስዳል። ስለዚህ አሁን ተስፋ አለ። ይህ የመጀመሪያው ነው። በሌላ ወገን የወሰደው ጊዜ ሳይሆን ሀሳቤ ገባኝ ባለፉት ሶስት አራት አምስት አመታት ምንም አለመፈጠሩ ነው ሂደቱ ሙሉ በሙሉ ቆሟል የዓለም የንግድ ድርጅት አባልነት የኢትዮጵያ ፖሊሲ ኢላማ ከሆነ ይህ አሳሳቢ ነው ስለዚህ ድርድሩ የወሰደው ጊዜ ሳይሆን የሚያሳስበው ባለፉት ጥቂት ዓመታት ምንም አለመፈጠሩ ነው በእኔ መረጃ መሰረት ለዓለም የንግድ ድርጅት በማንኛውም ጊዜ መቅረብ የሚችሉ የተወሰነ ቁጥር ያላቸው ሰነዶች በቴክኒካዊ ደረጃ ተዘጋጅተዋል ነገር ግን ከፖለቲካዊው አካል ፍቃድ አልተሰጠም ሂደቱን እየጎተተው ያለው ይህ ነው ኢትዮጵያ የአባልነት ማመልከቻዋን እስክታስገባ ድረስ ከጎርጎሮሳዊው 1997 እስከ 2002 ዓ ም ድረስ የዓለም ንግድ ድርጅት ታዛቢ ሆና ቆይታለች በድርጅቱ ደንብ መሰረት አገራት በታዛቢነት ከአምስት ዓመት በላይ መቆይት አይችሉም አጠቃላይ የታሪፍ እና የንግድ ስምምነት ነት በእንግሊዝኛ ምህፃሩ ጋታ በጎርጎሮሳዊው 1995 ዓ ም ለተመሠረተው የዓለም ንግድ ድርጅት መሠረት ነው። በ23 ሀገራት የተጀመረው አጠቃላይ የታሪፍና የንግድ ስምምነት በንግድ ልውውጥ ላይ የሚጣሉ ታሪፎችን ለመቀነስ ያለመ ነበር። ኢትዮጵያ ለአባልነቷ የሚደራደር ኮሚቴ ያቋቋመችው በጎርጎሮሳዊው 2003 ዓ ም ነበር። የዓለም የንግድ ድርጅት ድረገጽ እንደሚጠቁመው በዴንማርካዊው አምባሳደር ስቴፋን ስሚርት የሚመራው ኮሚቴ ለመጨረሻ ጊዜ የተገናኘው በጎርጎሮሳዊው መጋቢት 2012 ዓ ም ነበር። ለአባል ለመሆን የሚያስፈልገው የአንድ ሀገር የውስጥ የንግድ እና የልማት ደንቦች ከዓለም አቀፍ የንግድ ደንቦች ጋር ያላቸው መጣጣም ይሄ ከታየ በኋላ ከተመረመረ በኋላ ነው ወደ አባልነት የሚገባው። በተባበሩት መንግስታት ድርጅት የንግድና ልማት ጉባኤ የኢኮኖሚ ጉዳዮች ባለሙያው አቶ ሙሴ ደለለይ ናቸው። አቶ ሙሴ የዓለም አቀፍ ንግድ ሕግ ባለሙያ አይደሉም። በስራቸው ምክንያት በመልማት ላይ ያሉ ኢትዮጵያን መሰል አገሮች ከዓለም የንግድ ድርጅት ጋር የሚያደርጉትን የአባልነት ድርድር በቅርበት የሚታዘቡት አቶ ሙሴ በሸቀጦች ግብይት ላይ የሚጣሉ ቀረጦችን ለመቀነስ የተደረጉ ረጅም ድርድሮች በሂደት ውስብስብ መሆናቸውን ይናገራሉ። በአባልነት ጥያቄ ድርድር ላይ አንድ አግሪመንት መደራደርና አራት አምስት አግሪመንቶችን መደራደር ለአንድ አገር በተለይ እንደ ኢትዮጵያ ገና በመልማት ላይ ላሉ አገሮች እጅግ ውስብስብ ተቋማዊ አ። you ያስፈልጋል በየጉዳዮቹ ላይ በደንብ የሀገሪቱን ጥቅም ማስጠበቅ የሚችል የሰለጠነ የሰው ኃይል በዚህ ሙያ ስፔሻላይዝ ያደረገ የሰው ኃይል ያስፈልጋል። አንድን ስምምነት መቀበል ብቻ ሳይሆን ስምምነቱን በሀገር ውስጥ ማስረጥ፣ ስምምነቱን የሚያስፈጽሙ አካላትን መፍጠር፣ ሰው ኃይልን ማሰልጠን፣ እነኚህ የራሳቸው የሆኑ ተጨማሪ በአንድ ሀገር ላይ የገንዘብ ወጪዎችን ጨምረው ሊያመጡ የሚችሉ ናት። የሀገሮች ብዛት ራሱ ስምምነቱን ኮምፕሌክስ እንዲሆን ያደርገዋል። ለምን የእያንዳንዱ አገር አባል ሲሆን የተቀበለው የስምምነት ፕሮቶኮል ህጋዊ ባህሪ አለው። አዲስ በሚገቡ ሀገሮች ላይ እነኛን ፕሮቶኮሎች ሁሉ የመቀበል ግዴታ ይኖራል። ከሶስቱ መሰረታዊ የደብሊዩ ቲኦ ደንቦች እና ህጎች በተጨማሪ የእያንዳንዱ አገር አክሴሽን ፕሮቶኮል የሚይዛቸው ኮሚትመንቶችን አጥንቶ በንግድና ልማት ላይ የሚኖራቸውን እንድምታ አይቶ ተመርምሮ መመልከት ያስፈልጋል። እንግዲህ አንድ አክሴሽን ቆየ፣ ዘገየ፣ ፈጠነ የሚባለው በርካታ የሆኑ ጉዳዮችን ይዞ ቲኬን ነው። ታዛቢዎች እንደሚሉት ኢትዮጵያ በፋይናንስ እና የአገልግሎት ዘርፎች ላይ የምትከተለው ፖሊሲ ከዓለም የንግድ ድርጅት መርህ ጋር እጅጉን ይጣረሳል ይደርሳል። የኢትዮጵያ መንግስት በተለይ የቴሌኮም አገልግሎት ዘርፍን ለውጭ ኩባንያዎች እንደማይፈቅድ በተደጋጋሚ ያሳውቋል። የዓለም ባንክን ጨምሮ ዓለም አቀፍ ተቋማትና አገራት የፋይናንስ የሚሆን የቴሌኮምን የመሰሉ ዘርፎች ለውጭ ገበያ ክፍት እንዲሆኑ ዛሬም ድረስ ይወተውታሉ። ዶክተር ዴርክ ቢነን ይኸው ጉዳይ በኢትዮጵያና የዓለም ንግድ ድርጅት መካከል በሚደረገው ድርድር ቁልፍ ቦታ እንዳለው ይናገራሉ። ቁልፉ ጉዳይ እንዲሁም ድርድሩን ወደ ኋላ የጎተተው ይኸው ይመስለኛል። ኢትዮጵያ የቴሌኮም እና የባንክ አገልግሎት ገበያዋን እንድትከፍት የሚወተውቱ የዓለም ንግድ ድርጅት አባል አገራት አሉ ኢትዮጵያ እነዚህን መስኮች ለውጭ ገበያ የመክፈት አዝማሚያ ካላሳየች የዓለም ንግድ ድርጅት አባል መሆን አትችልም በዚህ ጉዳይ ላይ ደግሞ የኢትዮጵያ መንግስት ቸልተኛ ሆኗል የፋይናንስ አገልግሎቱን ለውጭ ባለወረቶች የመክፈት አነስተኛ ምልክቶች ቢኖሩም ማለት ነው ይህ በዓለም ንግድ ድርጅት አባል አገራት ፍላጎትና በኢትዮጵያ መንግስት አቋም መካከል ያለውን ክፍተት በማጥበብረ ለማረጋገድ መልካም ምልክት ነው። ሁለተኛው መሰናክል የቴሌኮም አገልግሎቱ ላይ ያለው ነው። ይህ በነበረበት እንደቆመ ነው። ከኢትዮጵያ መንግስት በኩል አንዳች እንቅስቃሴ ካልኖረ በቀር የሀገሪቱ የአባልነት ማመልከቻ ወደፊት ይንቀሳቀሳል ብዬ አላስብም። ዘርፉ ሙሉ በሙሉ ለውጭ ባለወረቶች ክፍት መሆን አለበት ማለት አይደለም። ሙሉ በሙሉ ለባለወረቶች በተከፈተ አሊያም በተዘጋ የስራ ዘርፍ ላይ በርካታ ገደቦች ማስቀመጥ ይቻላል። ይሁንና ሙሉ በሙሉ ዘግቶ መቀመጥ የዓለም ንግድ ድርጅት የአባልነት ማመልከቻውን ውድቅ ያደርገዋል። አቶ ሙሴ ደልለኝ እንደሚሉት የዓለም የንግድ ድርጅት መመሪያ ኢትዮጵያ ሁሉንም ዘርፎች ለውጭ ባለውረቶች በአንድ ጊዜ ትክፈት ብሎ አያስገድድም ብዙ ሰው ሲያወራ የሚነሳ ምንድን ነው ኦ ኢትዮጵያ ሰርቪስን ሊብራላይዝ ማድረግ ስላልፈለገች ባንኪንግ ሰርቪስን ወይም ቴሌኮሙኒኬሽን ለውጭ ሰው ለውጭ ኩባንያ መልቀቅ ስላልፈለገች ነው ይባላል ደንቡ ሀገሮች አባል በሚሆኑበት ጊዜ እያንዳንዱን የፖሊሲያቸውን እንትን በሚገባቸው የልማታቸውን በሚያፋጥን በማያውቅ መልኩ ማደራደር እና ማዘጋጀት መቻል አለባቸው ነው ሁለተኛ ነገር ሁሉንም በአንድ ጊዜ እንዲከፍቱ አይደለም የሚፈለገው። አንድ ሴክተር አንድ ጊዜ ከፍቶ በአንድ ዘርፍ ውስጥ ደግሞ ትንሽ ትራንዛክሽን ብቻ መክፈት ይቻላል። ይሄ ስምምነቱ የስምምነቱ ቃል ነው። የእኛ ተደራዳሪዎች እነኚህን ደንቦች በሚገባ አጥንተው በሚገባ አውቀው የሚቀርቡ ጥያቄዎችን መገሰጽና መመለስ እና ህጉን የተመረኮዙ እንዲሆኑ ማድረግ መቻል የሚያስፈልጋል ኔጎሽሽን ኢትዮጵያ ከዓለም የንግድ ድርጅት ጋር የፈለገችውን ጥምረት ያላቻ ጋብቻ ሲሉ የሚተቹ ጥቂቶች አይደሉም። ነፃ ገበያ እየሰራ አይደለም የሚሉ የዓለም ንግድ ድርጅት ተቺዎች ተቋሙ ኢፍትሃዊነትን ከማባባስ የተሻለ ሚና የለውም ሲሉ ይወቅሱታል። ዓለም ፈጣን ኢኮኖሚያዊ እድገት ባስመዘገበባቸው ዓመታት በአገራት ውስጥ የሚሆን በዓለም አቀፍ ደረጃ ያለው ኢ እኩልነት ጨምሯል። የተባበሩት መንግስታት ድርጅት የልማት ፕሮግራም እንደገለጠው 20 በመቶ የዓለም ህዝብ የምድሪቱን 86 በመቶ ሀብት ይጠቀማል ፈጣሪው 80 በመቶ ደግሞ 14 በመቶውን ይቀራመታል። የዓለም ንግድ ድርጅት ታዲያ እንደ ኢትዮጵያ ያሉ ድሃ አገሮችን ለባለጠጎቹ ገበያና መዋዕለ ንዋይ በመክፈት ይኸው ኢ እኩልነት እንዲከበር አስተዋጽኦ አበርክቷል የሚል ትችት ይቀርብበታል። አቶ ሙሴ ግን በዚህ አይስማሙም። ኢትዮጵያ አባል ብትሆን ኖሮ ወደ ሳውዲ አረቢያ የሚላኩ ምሳሌ ነው የምሰጥ የቀንድ ከብቶች አሉ ወደ ዓለም አቀፍ ገበያ የምንልካቸው የቡና እና ሌሎች የቅባት እህሎች አሉ። ከአፍሪካ ከአንዱ ሀገር አንድ የታመመ በግ ወይም ፍየል ሲኖር ሳውዲ አረቢያ የሁሉንም ሀገሮች ምርት ነው ወደዛ ሀገር እንዳይገባ የምትከለክለው። ይሄ በንግድ ላይ ትልቅ ተጽዕኖ ያመጣል። ፍየልና በጎችን የሚያቀርብ ሀገር በሙሉ አፌክት ስለሚሆን ማለት ነው። በዓለም አቀፍ ድርጅት ድርጅት መዳኘት ይችላል። በሀገሮች መካከል የሚከሰቱ የንግድ አለመግባባቶች የሚመለከት አካል አለ። የዚህ የንግድ አለመግባባቶችን የሚመለከተው አካል ውሳኔ የመጨረሻ ውሳኔ ነው የሚሆነው፣ እና ውሳኔዎቹ ብዙ ጊዜ በሳይንሳዊ መረጃዎች ላይ ተመስርተው ነው የሚሰጡት። እና ለምሳሌ ከሱዳን ወደ ሳውዲ አረቢያ የሚላክ ፍየል ወይም በግ ስለታመመ ከኢትዮጵያ ወይም ከኬንያ የሚሄደውን ጨምረው የሚከለክሉ ከሆነ በሚኖረው የንግድ ኪሳራ ላይ ተጠያቂነት አለ እና የዛን ያህል ተመጣጣኝ ኮምፐንሴሽን ሊከፍሉ የሚወ ወስዶ ሀገር ማለት ሳውዲ አረቢያን እንደምሳሌ ነው ያነሳው፣ እንጂ ማንኛውም ሀገር የአንድን ሀገር ንግድ ምርት የሚለይ የሚከለክል ውሳኔ ቢወስ መዳኘትና ጥቅም ማግኘት ይቻላል። በእርግጥ እዛም ለመዳኘት ህጎቹን ማወቅ፣ የራስ ጠበቃዎችን መፍጠር፣ የራስን ኢንስቲቱሽን ካፓሲቲ መፍጠር ያስፈልጋል። ግን ስርዓቱ ደንቡ አለ። በኢትዮጵያና በዓለም ንግድ ድርጅት መካከል የሚደረገው ድርድር በእኩዮች መካከል ላለመሆኑ ዶክተር ደርክ ቢነንም ይስማማሉ። ኢትዮጵያ አባልነቱን አጥብቃ ከፈለገች የምትጠየቀውን መስጠት እንደሚኖርባትም ዶክተር ደርክ ቢነን ያምናሉ። እንደ የዓለም ንግድ ድርጅት አባል ኢትዮጵያ ምን ታገኛለች? የሚገኝ ነገር አለ ያስባለሁ። ሌሎች ሀገራት ኢትዮጵያን ከሌሎች በተለየ መንገድ አያስተናግዷትም። የአውሮፓ ህብረትና ቻይና የኢትዮጵያ የውጭ ንግድ ጠቃሚ ገበያዎች ናቸው። በእድገት ኋላ ከቀሩ አገራት መካከል እንደመሆኗ ኢትዮጵያ በአሁኑ ወቅት ከጦር መሳሪያ ውጭ ሁሉንም ለመነገድ ከአውሮፓ ህብረት ጋር በተፈጸመ ስምምነት ተጠቅ ጠቃሚ ነች። ከቻይናም ጋር እንዲሁ። እነዚህ ግን በአንደኛው ወገን ፍላጎት በየትኛውም ጊዜ ሊሰረዙ ይችላሉ። ይህ አሁን የሚሆን አይመስልም ሊባል ይቻላል። ነገር ግን ለምሳሌ አፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት በወቅቱ የዩናይትድ ስቴትስ ፕሬዚደንት በየትኛውም ጊዜ ላለመሰረዙ እርግጠኛ አይደለውም። የኢትዮጵያ መንግስት ፖሊሲ የውጭ ንግዱን ማሳደግ ነው። ወጣም ወረደ፣ አሁን ወደ ውጭ የምንልከው ትንሽ ነው። የዓለም ንግድ ድርጅት አባልነት ፋይዳ የለውም በሚለው መከራከሪያ ያስማማለው። ለኢትዮጵያ ግን ጉዳዩ እሱ አይደለም። የኢትዮጵያ መንግስት የውጭ ንግድን በፍጥነት ማሳደግ ይሻል። ዓላማው ይህ ከሆነና ስኬታማ የመሆን እቅድ ካለው የዓለም ንግድ ድርጅት አባልነት ከፍ ያለ ጠቀሜታ ይዞ ይመጣል። አቶ ሙሴ ደለለኝ ኢትዮጵያ ከዓለም ንግድ ድርጅት አባል ሀገራት ጋር የምታደርገውን ድርድር በከፍተኛ ጥንቃቄ ማካሄድ ይጠበቅባታል ሲሉ ተናግረዋል። ዶክተር ዴርክ ቢነን በበኩላቸው የዓለም ንግድ ድርጅት ማመልከቻው ስኬታማ እንዲሆን ከተፈለገ በባንክና በቴሌኮሙኒኬሽንስ አገልግሎቶች ላይ ትልልቅ እርምጃዎች መወሰድ አለባቸው ብለዋል። አድማጮች፣ የዛሬው የከኢኮኖሚው ዓለም መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።